ኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ የሀገሩን ታሪክና የአብሮነት እሴቶች የማያውቅ ሰው እንደ ሕፃን ይቆጠራል ብሏል ያሉትን የጥንቱን የሮማ የመንግስት ሰው ቀስቃሽ፣ የህግ ባለሙያና ፈላስፋ እንዲሁም የሀገሩ ቆንሲል የነበረውን ሲሴሮን የጠቀሱት የኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ መስራቾችና መሪዎች የኢትዮጵያዊነት ዜጋነት ስሜትን በማጠናከርና በመብቶች ጉዳዮች ላይ የሚሰራ ድርጅት ኢትዮጵያ ውስጥ የኢትዮጵያዊነት ኢንስቲትዩት እያቋቋመ ነው። ኢንስቲትዩቱና ድርጅቱም ከስነ ዜጋ ትምህርትና ኢትዮጵያዊ ስነ ምግባር የታሪክን እውነተኛ ምንጮች እስከ መፈተሽ የሀሰት ትረካዎችን እስከ ማጋለጥና ማስተካከል በኢትዮጵያውያን መካከል መግባባትና በሀገራዊ ፍቅርና ክብር መተሳሰርን እስከ ማጽናት የሚደርስ ስራ እንደሚያከናውኑ መሪዎቹ ከሰለሞን አባተ ጋር ባደረጉት ቃለ ምልልስ ተናግረዋል ያዳምጡት በቅድሚያ ዶክተር እርቁ ይመርንና አቶ በትሩ ገብረ እግዚአብሔርን በጣም አመሰግናለሁኝ ለጊዜያችሁ ወደ መጀመሪያው ጥያቄ ልሂድና ከስማችሁ ልነሳ ኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ ይላል ይህንን ማስከበሪያ የሚል ቃል ሳይ የአስፈጻሚነት ኃላፊነት የመውሰድ ስሜት ሰጠኝና ምንድን ናችሁ እናንተ የፖለቲካ ፓርቲ ናችሁ ስልጣን ለመያዝ የምትወዳደሩ ናችሁ ወይስ ደግሞ ተሟጋቾች ናችሁ ዶክተር ርቁ ከርሶ ልጀምር ኢትዮጵያዊነት የዜጎች ማስከበሪያ ጉባኤ ሲቪክ ድርጅት ነው የፖለቲካ ድርጅት አይደለም ከማንኛውም የፖለቲካ ከሃይማኖት ነፃ የሆነ ሲቪክ ድርጅት ነው። በብዙ መንገድ በአላማውም የተገለጸ ነው። ይሄ ማስከበሪያ የሚለው ቃል በምናደርገው ህዝባዊ ስብሰባዎች ለማስተማር እና ስለ ኢትዮጵያዊነት ስነልቦና ለማስፋፋት የምናደርገው ጥረት በመጨረሻ ባለስልጣኖችን ወይም ህዝቡን በዛ መስመር ሊያስተባብረው ስለሚችል የማስከበር ሀይልና ስልጣን ጫና የማሳደር ሀይል አለው ይኖረዋል ከሚል ነው። በደንብ ከተሰራበት እንደዚህ ያለ ነገር ይሰራል። የመብት ጉዳይ ሲነሳ የዜግነት ጉዳይ ሲነሳ ከፖለቲካ ጥያቄ ውጭ ሊሆን አይችልም። እና እንዴት ነው ከፖለቲካ ነጻ ነን የምትሉት? እስቲ እዚህ ጋር አቶ በትሩ ዝርዝር አድርገው የሚነግሩኝ ነገር ካለ። እሺ፣ ከፖለቲካ ነጻ ነው ሲባል የተለየ የፖለቲካ ፕሮግራም የሚያራምድን ሀይል በወገንተኝነት የማይደግፍ ከሁሉም ገለልተኛ የሆነ ለማለት ነው እንጂ የሰው ሕይወት ሁሉ የፖለቲካ ገጽታ ስላለው የሲቪክ ማህበራትም እንቅስቃሴ በተለይ መብት ተኮር የሆኑና ለመብት ተሟጋችነት የቆሙ እንደ ኢትዮጵያዊነት ያሉ ድርጅቶች ከፖለቲካ ነጻ ናቸው ወይንም ፖለቲካን አይመለከቱም ለማለት አይቻልም ወይም ያስቸግራል እና ዋናው ነገር ህዝቡን በስነ ዜግነት ትምህርት በማነስ ህዝቡ ራሱ ለመብቱ ዘብ መቆም የሚችልበት ቁመና እንዲኖረው ማስቻል ከተቻለ በዛ ነው በህዝብ ጥንካሬ ነው። ያንን ማስፈጸም የሚቻለው የዜጎችን መብት ማስከበር የሚቻለው የሚለውን ለማስመር ነው ያንን ያልነው እንጂ አስፈጻሚ ኃይል አይደለም ድርጅቱ። ወደ እናንተ ወደ ራሳችሁ ልምጣና፣ ዶክተር ርቁይመር አቶ በትሩ ገብረ እግዚአብሔር ምንድን ነው ኃላፊነታችሁ ከኢትዮጵያዊነት ጋር የተያያዘ እናንተስ በግላችሁ ምንድን ነው የምትሰሩት? ዶክተር እርኮ አሁን ያለኝ ኃላፊነት በኢትዮጵያዊነት በኩል ሰብሳቢ ነኝ። ጊዜያዊ ሰብሳቢ ነኝ። ከዚህ በፊት በሲቪክ ድርጅቶች ቮለንቲር በማድረግ ብዙ ተሳትፎ ነበረኝ። በኢትዮጵያ ኮሚኒቲ ቺካጎ ውስጥም እንደዚሁ ስደተኞችንና ኢሚግራንቶችን የሚያገለግል ተቋም ተፈጥሮ በዛ በብዙ ዓመታት ስሰራ ቆይቻለሁ። በአሁኑ ጊዜ ጡረታ ውስጥ ነው ያለሁት። አቶ በትሮ እኔ በኢትዮጵያዊነት ውስጥ እንግዲህ ከተቋቋመ ጀምሮ ኢትዮጵያዊነት፣ በነገራችን ላይ አራት መብት ተኮር የሆኑ ሲቪክ ማህበራት ራሳቸውን አክስመው በመዋሀድ እንደ አውሮፓ አቆጣጠር በሁለት ሺ አስራ ሁለት ከሰባት ዓመት በፊት የተቋቋመ ድርጅት ነው እና ያንን ስናቋቁም እኔ እመራው የነበረው ደጀን ለዲሞክራሲ የሚባል እዚህ በቴክሳስ የተቋቋመ ሲቪክ ንቅናቄ ነበር። እሱ ከተዋህዱት ድርጅቶች አንዱ በመሆኑ እሱን ወክዬ አመሰረቱ ላይ እንደ መስራች አባል ተካፍለን ነበር። በዚያም በመጀመሪያው ጉባኤያችን ውህደቱን ወይንም ኢትዮጵያዊነት ተብሎ በአዲስ መልክ የተዋቀረውን ተቋም በሊቀመንበርነት እንድመራ ተመርጬ በመተዳደሪ ደንባችን መሰረት የመጀመሪያውን ተርም አጠናቅቄ በሁለተኛው ዙር ዶክተር እርቁ ስለተመረጠ ለእሱ አስረክቤ ከኃላፊነቱ ወጥቻለሁ። ግን አሁንም በአባልነት በመስራች አባልነት የበኩሌን አስተዋጽኦ እያደረግኩ ነው። በሌሎችም ሲቪክ ማህበራት እንደ ዓለም አቀፍ ትብብር ለኢትዮጵያ መብት ወይም ብዙ ሰው ግሎባል አሊያንስ እያለ የሚያውቀው ድርጅት ውስጥ በቦርድ አባልና በመስራችነት እዛም ይሳተፋለሁ። እንደዚሁም ሌሎች ሀገራችንን የሚመለከቱ እንቅስቃሴዎች በተለይ ደግሞ የሲቪክ ማህበራት ተጠናክረው አሁን ለጀመርነው ወደ ህዝባዊ ስርዓት የመሸጋገር ጥረት ተገቢውን ድጋፍ እንዲሰጡ በተናጠል የሚደረገው እንቅስቃሴ የበለጠ ውጤታማ እንዲሆን አንድ ላይ ተባብረው እንዲሰሩ ለማድረግ ከሁለት አመት ተኩል በፊት ትብብር የተባለ ማህበረሰባዊ ድርጅቶችን የሚያስተባብር ጥምረት አቋቁመናል። የዚያም ሰብሳቢ ሆኜ አገለግላለሁ። አመሰግናለሁኝ አቶ በትሩ እንዲሁም ዶክተር ርቁ። ወደ ዋናው ጉዳያችን እስቲ እንግባና ኢትዮጵያዊነት ነው ስማችሁ። ኢትዮጵያዊነት ለመሆኑ በአሁኑ ጊዜ በእናንተ ግምገማ በምን ሁኔታ ላይ ይገኛል? አለ ኢትዮጵያዊነት የሚባል ነገር ስሜቱ በህዝቡ ውስጥ ምን ያህል ጠንካራ ነው ወይም ደካማ ነው? ዶክተር እርቁ ኢትዮጵያዊነት ስነ ልቦና ባለፉት ሰላሳና አርባ አመታት በህብርተኛ ስነልቦና እየተዋጠና እየመነመነ ቆይቷል። ባለፈው ጊዜ ከስድስት ወር በፊት ኢትዮጵያ ሂደን የህዝቡን አመለካከት እና ጉዳዩ ይመለከታቸዋል የምንላቸውን የህብረተሰብ ክፍሎች ለማነጋገር እድል አጋጥሞን ነበረ። ያገኘነው ግንዛቤ ከዛ ካደረግነው ንግግር ኢትዮጵያዊነት ተዳፈነ እንጂ አልሞተም በብዙዎቹ ልብ ያለ ፍቅር ያለው ሁኔታ ነው የሚያንቀሳቅሰውና የሚያደራጀው። ከተገኘ አሁንም እንደገና እንደነበረው ከዛ በላይም የኢትዮጵያዊነት ስነ ልቦና መንፈስ ሊያብብና ሊደረጅ ይችላል የሚል ግንዛቤ ነው የሰጡን። ያነጋገር ናቸው ደግሞ ብዙ የህብረተሰብ ክፍሎች ናቸው። ወጣቶችንም አነጋግረናል፣ የሃይማኖት መሪዎችንም አነጋግረናል፣ የመንግስት ባለስልጣኖችን ምሁራንንም ታዋቂ ግለሰቦችን የመሳሰሉትን ሁሉ አነጋግረን የጀመርነው ስራ የኢትዮጵያዊነት ኢንስቲትዩት የማቋቋሙ ስራ በቀጣይነት እንዲካሄድ ግፊት እንድናደርግ እና ተጠናክረን እንድንቀጥልበት አበረታተውን ነው ተመለስ ነው። በዛም መሰረት የኢትዮጵያዊነት ኢንስቲትዩት ተቋም በጊዜያዊነት መስርተን ነው የመጣ ነው የተመለስ ነው። በቀጣይም እንደዚሁ እዛ አለው ካውንስል ጋር እየተነጋገር አሁን ለጊዜው የመመዝገብ ስራ ላይ ነው ያለ ነው እና ኢትዮጵያዊነት አልሞተም ተዳፍኗል። ግን ያሉት ቻለንጆች ብዙ ናቸው፣ በጣም ከፍተኛ ናቸው እና በጥቂት በአንድ ድርጅትም አቅም ሊሻሩ እና ሊሸረሸሩ አይችሉም። ስለዚህ ስለዚህ የህዝብ ተሳትፎና ድጋፍ በጣም በሰፊው ያስፈልገዋል። እና የምናቋቋመው ኢንስቲትዩት ይህንን ለመፍጠር እና ከህዝቡ ጋር ግንኙነት እያደረገ ስራውን ለመስራት ታስቦ ነው። አቶ በትሩ ኢትዮጵያ በታሪኳ ሌሎችን የሚያስቀና በህዝቦቿ መካከል ከመቻቻል አልፎ ወደ መተቃቀፍ የደረሰ ጠንካራ ግንኙነት የሰፈነባት ሀገር ነበረች። ከቅርብ ጊዜ ወዲህ ግን የቡድን ስሜት እየገነነ በመምጣቱ በተለይም ባለፉት ሀያ ስምንት ዓመታት በመንግስት ደረጃ እንደ ፖሊሲ ተቀርጾ ብዙ ስራ ስለተሰራበት በወጣቱ ትውልድ አይምሮ ውስጥ ኢትዮጵያዊነት እየኮሰመነ ግለኝነት፣ ቡድናዊነት እየገነነ በመምጣቱ ኢትዮጵያዊነት ተዳፍኗል። ሁላችንም እንደምናውቀው አልፎ አልፎ ከታዩት ከባድ የፈተና ዘመኖች በስተቀር ኢትዮጵያውያን በታሪካቸው ጠንካራ መለያዎችን ተጋርተዋል። በመልካም ምድራዊ አቀማመጥ ልዩነት ቢሆንም ቆለኛው ከደገኛው፣ አርሶ አደሩ ከአርብቶ አደሩ ከነጋዴው ጋር በኢኮኖሚ ተደጋጋፊነት፣ በፖለቲካ ተፎካካሪነትና በባህል ተወራራሽነትን አፍርተዋል። ገዳማትን አድማራትና መስጊዶች እንዲሁም የማህበረሰብ ተቋማትና የሰፈር ሽማግሌዎች ተቃራኒ ፍላጎቶችን በማስታረቅ ረገድ ለወደፊት በጣም የሚጠቅሙን ሰላማዊ አደራዳሪ ተቋሞችን የምንገነባበት የባህል ቅርስ ወርሰናል እና ያንን ከደበዘዘበት በማውጣት ስነ ዜጋዊ ትምህርትን በስፋት በሕዝቡ መካከል እንዲሰርጥ በማድረግ ኢትዮጵያዊነትን መልሶ እንዲያንሰራራ ለማስቻል እዛው ሀገር ውስጥ አሁን የመደራጀት መብት ስለተከበረ እስካሁን ድረስ አመች ሁኔታ አልነበረም። ሀገር ውስጥ ገብቶ ራሱን የቻለ ተቋም ሆኖ ይህንን ጉዳይ በባለቤትነት ለመንግስትም ፖሊሲ ሎቢ በማድረግ በተሟጋችነት፣ በህዝቡን መካከል ደግሞ ይሄ መንፈስ እንዲሰርጥና እንዲነሳሳ በማበረታታት ልዩ ልዩ መርሃ ግብሮችን በማዘጋጀት የሚንቀሳቀስ ጠንካራ ራሱን የቻለ ቀጣይነት ያለው አስተማማኝ ተቋም መመስረት ወሳኝ ነው በሚል ባለፉት ስድስት ወራት ከፍተኛ እንቅስቃሴ በማድረግ ላይ ነን። እናንተ ስትናገሩ ኢትዮጵያዊነት ተዳፍኖ ነበር ወይም ተዳፍኗል፣ ኢትዮጵያዊነት ደብዝዟል የሚሉ አገላለጾችን እየተጠቀማችሁ ነው የተናገራችሁት። ሌሎች ደግሞ ኢትዮጵያ የምትባለው ሀገር እንደ አንድ ሀገር ማያዩዋት አሉ እንደ ኢምፓየር ወይም በኃይል የተያዘ ስፋት ያለው ግዛት አድርገው የሚቆጥሩም አሉ የብሔር ማኅበራዊና ፖለቲካዊ ጭቆናዎች የሰፈኑባት ሀገር ነበረች ኢትዮጵያዊነት መሠረት አልነበረውም እንዲያውም ኢትዮጵያዊነት ጎልቶ የወጣው አሁን ነው እናንተ በዚህ በምትወቅሱት ኢትዮጵያዊነት እንዲዳፈን ተደርጓል ኢትዮጵያዊነት እንዲደበዝዝ ተደርጓል በምትሉበት ጊዜ ውስጥ ነው ብለው የሚከራከሩ አሉ ምንድን ነው የእናንተ መከራከሪያ ከነሱ ጋር ዶክተር እርቁ ያ መከራከሪያ አንድ ሀገር የሚመሰረተው ያሉት ሀገሮች የተመሰረቱት በኃይል በጦርነት ነው። ብዙ ሀገሮች በሰላም እና በመመካከር አልተመሰረቱም እና በጊዜው ኢትዮጵያ ለብዙ ሺህ ዓመታት መንግስት መስርታ የምትኖር ሀገር ነች። እርግጥ የጂኦግራፊካል ስፋቱ ይጠባል ወይም ደግሞ ይሰፋል። በዛህ አይነት ሁኔታ የብዙ ጎሳዎች ጥርቅም የሆነ ስነ ልቦና የመወራረስ የመሳሰሉት ነገሮች ሁሉ ተካሂደው ኢትዮጵያ የምትባል ሀገር አለች። በታሪክም አለች፣ አሁንም አለች እና ያ በሚደረግበት ጊዜ መንግስት በሚመሰረትበት ጊዜ አንዳንድ ጭቆናዎች እንደሚካሄዱ የታወቀ ነው። ቅድም እንዳልኩት በጦርነት ነው ብዙ ሀገሮች የተመሰረቱት። ጀርመንን መውሰድ ይቻላል፣ ጣሊያንን መውሰድ ይቻላል፣ አሜሪካን መውሰድ ይቻላል። ብዙ የሰው ደም ተገብሮበት ነው ሀገር የሚቀናው እና ይሄ በኢትዮጵያም ውስጥ በቅርብ ጊዜም በሩቅ ጊዜም ተካሂዷል። ጭቆናም በመጠኑ ተካሂዷል ለማለት ይቻላል። ግን ይሄ በሚደረግበት ጊዜ በንግድም፣ በጋብቻም፣ በስደትም በመሳሰሉት ነገሮች ሁሉ የመተሳሰር እና የመዋሐድ ሁኔታዎች ተመልክተዋል እና የአሁኑ የብሔር አቀንቃኞች የሚሉት የብሔሩን ጭቆና የስርዓት ጭቆና ነው እንጂ አንድ ብሔር ሌላውን የጨቆነበት ሁኔታ በኢትዮጵያ ታሪክ ውስጥ የለም፣ የሚል አመለካከት ነው ያለን። ይህ የሚመጣው ምንድን ነው? ምናልባት ታሪኩን በሚገባ አለማወቅ ነው። የኛ ታሪክ ደግሞ የተጻፈው በግዕዝ ስለሆነ ግዕዙን መርምረው እውነተኛውን ታሪክ የሚያወጡ ምሁራን ብዙ የሉም። የኢትዮጵያን ታሪክ በቅጡ የሚያውቁት በጣም ጥቂት የተወሰኑ ሰዎች ናቸው። የኛም አላማ የጋራ ታሪካችን የጋራ ሴቶቻችንን የሚያወጣ በጽሑፍ የተቀመጠ ብዙ ነገር ስላለ ያ ለሕዝብ እንዲደርስና ሕዝብ እንዲያውቀው ማድረጉ ለአንድነትና ለትብብሩ ለኢትዮጵያዊነት ስነ ልቦና ይረዳል የሚል አስተሳሰብ አመለካከት አለን። አቶ በትሩ የሚጨምሩት ካለ ወይም ያብራሩት። አዎ ቀደምት የኢትዮጵያ ታሪክን አብዛኛው ይዘቶች በጥራዝ ነጠቅ ትንታኔ ተደናግረው ባደናገሩ፣ አልፎም ቅንነትና በቂ እውቀት በጎደላቸው ወይንም በጠባብ ጥቅም በታወሩ ምሁራንና በተገንጣይ ንቅናቄዎች ሲዛባ ቆይቷል። ይሄ ሁላችንም የምናውቀው ነው። ዛሬ ሀገራችን ለገጠማትም ችግር አንዱ ምንጭ ይሄ ትርክት እየተስፋፋ እና እየጎላ መሄዱ ነው። ስለሆነም የአሁኑን ትውልድ ምኞትና ተስፋ አዎንታዊ ለማድረግና ሀገሪቱ በአሁኑ ወቅት የገጠማትን አስቸጋሪ ሁኔታ በመገንዘብ በአመለካከት አንጻር የጋራ ስምምነት እንዲኖርና ታሪካችንን በውል ተረድቶ የወደፊት ምኞታችንን መንደፍ አንገብጋቢ ነው። የኢትዮጵያ ማህበረሰባዊ፣ ፖለቲካዊ፣ ኢኮኖሚያዊ ስርዓት በቀላሉ የማይካዱ የውርስ ገጽታዎች እንዳሉት አከራካሪ አይደለም። ባለፉት ብዙ ምዕተ ዓመታት አንዴ ሲጠብ አንዴ ሲሰፋ በኖረው ኢትዮጵያ ግዛት ጎልተው የሚታወቁ በአንድ ጎሳ ወይም ነገር ስም ብቻ ወይንም ክልላዊነት የተመሰረቱ ሉዓላዊ መንግስታት አልነበሩም። እርግጥ የተለያዩ ቋንቋ ተናጋሪዎች ወይንም የሃይማኖት ተከታዮች በጉልበት አንዱ ሌላውን አስገብሮ ለመግዛት ቢጥርም አብዛኛውን ጊዜ ተዛምዶና በባህል ተወራርሶ ኖሯል። ይህ ደግሞ ዘር አልባ የሆነ ባህል እርስ በርስ መዋረሩ ተወግዶ የሚቀረው ፍሬ ባህል ዘመናዊ ዲሞክራሲን ለመገንባት ምቹ መንደርደሪያ ስለሚሆን እዛ ላይ ነው ገንብተን የወደፊትዋን ኢትዮጵያ የሁሉንም ዜጎች መብት በፍትሐዊነት በኩልነት ባህላቸውን፣ ቋንቋቸውን አዳብረው መሸጋገር ያለብን ወደዚያ አቅጣጫ ነው የሚል ጽኑ እምነት አለን። በተለይ በአሁኑ ጊዜ የኢትዮጵያን ሕልውና አደጋ ላይ ጥለዋል ከሚባሉ ጉዳዮች መካከል አንደኛ የሚነሱ የብሔር ጥያቄዎች አሉ። ሀገሪቱ የተደራጀችበት የአስተዳደር ሁኔታ አለ። የቋንቋ ወይም የጎሳ ፌዴራሊዝም እያሉ የሚጠሩት ወይም የብሔር ፌዴራሊዝም እያሉ የሚጠሩት አለ። ሁለተኛው የኢትዮጵያ የስራ ቋንቋ ጉዳይ እየተደጋገመ ሲነሳ ይስተዋላል። ሊንጓፍ ፍራንኳ የሚባለውን ማለት ነው። አፄ ምኒልክ ባካሄዱት የመስፋፋት ዘመቻ ተፈጽመዋል የሚባሉ አድራጎቶች ታሪክ አለ ወይም ጽሁፎች አሉ። በሀገር ውስጥ የሚነሱ የመካለል የድንበር ከዚህ በመለስ ያንተ፣ ከዚህ በመለስ የእኔ የሚባሉ ጥያቄዎች አሉ። ገሌ ከዚህ መውጣት አለበት፣ ገሌ እዚህ መቆየት አለበት የሚባሉ ጥያቄዎች እና ሌሎችም የአዲስ አበባን የባለቤትነት ጥያቄ ጨምሮ የሚነሱ ጥያቄዎች ሀገሪቱን ትርምስ ውስጥ እየከተቷት እንደሆነ ይታያል በአሁኑ ጊዜ ብዙዎች ስጋት ላይ ናቸው ያሉት። ኢትዮጵያዊነት በዚህ ጉዳይ ላይ የሚያስበው ምንድን ነው? የምትሰሯቸው ያቀዳችኋቸው ስራዎችስ አሉ ወይ? ይሄ እያቋቋምን ነው ያላችሁት የኢትዮጵያዊነት ኢንስቲትዩት ወይም ተቋም ከዚህ አኳያ የያዘው ዕቅድስ አለ ወይ? ዶክተር ርቆ አለ። ብዙ ነገሮች አስበናል። እርግጥ መጀመሪያ ህጋዊ ሰውነት እንዲኖረን ማድረግ ነው። እሱንም በስራ ላይ ነን። ሁሉ ነገር ተዘጋጅቶ በቅርብ ጊዜ ውስጥ ህጋዊ ሰውነት ይኖረናል ብለን እናስባለን። ከዛ ተነስተን ቅድም እንደተባለው የኢትዮጵያ ታሪክ በተዛባ ሁኔታ ባልተስተካከለ መረጃ የተሳሳተ ግምጋሜ ተደርጎበታል። ያንን የሚያስተካክል ስራ በሰፊው እንሰራለን ብለናል። ይህም ምሁራኖችን በማሰባሰብ የምሁራኖችን ሀሳብ ለጠቅላላ ሕዝቡ የሚደርስበትን መድረክ በማዘጋጀት በማስተማር ትክክለኛውን የኢትዮጵያ ታሪክ ግንዛቤ ለማስጨበጥ እንችላለን ብለን እንገምታለን። ሌላው ኢትዮጵያ ውስጥ ለኢትዮጵያ ነጻነትና አንድነት ብዙ ሳክሪፋይስ ያደረጉ ከየህብረተሰብ ክፍሉ የመጡ አርበኞች አሉን። እነዚህ አርበኞች ብዙ ሰው አያወቃቸውም። እንዳውም እዛ በማህበረሰቡ ክፍል ፓርቲኩላር ማህበረሰብ ክፍልም አይታወቁም። እነሱ የሰሩትን ስራና ያደረጉትን ኮንትሪቢሽን የሚገልጽ መረጃ ምሁራኖች እየተመረመረ ለህዝብ ይቀርባል። የብሔረሰቦችም ጥናት በመደረግ የነበራቸው ሁኔታና ከኢትዮጵያዊነት ጋር የተያያዘ አመሰራረት አካሄድ እንደነበረ የሚያስረዳ በምርምር የተደገፈ ስራ ለመስራት እና ያም የተሰራው ስራ ለህዝብ እንዲቀርብ ማድረግ በሜዲያ በሌላ መልክ እናስባለን እና እነዚህ ከየማህበረሰቡ የመጡ አርበኞቻችን በጦር ሜዳ ብቻ ሳይሆን በትምህርት፣ በሳይንስ፣ በስነ ጽሑፍ እንደዚህ በመሳሰሉት ሁሉ የሚገለጽ ነው። ሌላው እንግዲህ ኢትዮጵያዊነት ቀን የሚል የኢትዮጵያዊነትን ስነ ልቦና ለመቀስቀስ እና ግንዛቤ ውስጥ ለማስገባት በአመት አንድ ጊዜ አጠቃላይ የሆነ የኢትዮጵያዊነት ቀን በሚል በዛ ቀን ልዩ ልዩ አስተዋጽኦ ያደረጉ ሰዎች ሽልማት የሚያገኙበት ሪኮግናይዝድ የሚሆኑበት ስራ ለመስራት ከዛም በላይ በወጣቶቹ በኩል ያለውን ግንዛቤ የሚያሳድግ ፕሮግራም ከዩኒቨርሲቲዎች ጋር ከትምህርት ቤቶች ጋር በመተባበር የስነ ዜጋ ትምህርት የኃላፊነት የመብት የግደታ፣ የመሳሰሉትን ሁሉ አጠናክሮ ለመቀጠል ሰፊ የሆነ ፕሮግራም አዘጋጅተናል። ይሄም በተወሰነ ደረጃ ከተካሄደ በኋላ ምናልባት አቅም ገንብተን በምንችልበት ጊዜ የራሳችን የሆነ ሜዲያ ፈጥረን ስለዙ ስለ ኢትዮጵያዊነት በሰፊው ለማስረዳት እና ለማስተማር ሀሳብ አለን። ሌሎችም ደግሞ በጽሁፍም ጆርናል የመሳሰሉትን ፐብሊሽ በማድረግ ለህዝቡ የሚደርስበትን። ፐብሊሽ ማድረግ አንድ ነገር ነው። ለህዝቡ ግን ካልደረሰ ዋጋ ሊኖረው አይችልም። ባለፉት ጊዜ አራት ሲምፖዚየሞች አካሄደን ጥሩ ጥሩ ጽሁፎች የቀረቡት ሶስት ህትሞች ወጥተዋል፣ ግን ለህዝብ በብዛት አልደረሱም። መነገሩ እና መጻፉ ብቻ በቂ አይደለም። ለህዝብ የሚደርስበትን መንገድ መፈለግ አለበት። እነዚህንና እነዚህን የመሳሰሉትን በሙሉ ለመስራት ነው እንግዲህ እዛ ኢንስቲትዩቱ ያቀደው እስካሁን ድረስ ጅማሮ ስለሆነ ግን ወደፊት የምንሰራቸው እነዚህን የመሳሰሉ ናቸው። እሺ፣ አቶ በትሩ። አዎ፣ እንግዲህ ዶክተር ቁ በደንብ ገልጾታል። አንተም እንዳልከው የዛሬዋ ኢትዮጵያ ከፍተኛ የጦርነትና የፖለቲካ ሽብሮች እና ውጥንቅቶች ጠባሳዎች ይታዩባታል። እና ኢትዮጵያውያንን በአንድነት ያስተሳሰሩትን ብሔራዊ ተቋማት ለማዳከም እና ለማፈራረስ ብዙ ጥረት ተደርጓል። የእርስ በርስ መተማመን ተቦርቡሯል። በልጆቻችን አእምሮ፣ በሀገር ከመኩራት ወደ ማፈር ቀስ በቀስ የመለወጥ አዝማሚያ ይታያል። በዛ ላይ የድህነት መናር እና የወጣት ተስፋ ማጣት፣ ቡድናዊነትና ወገናዊነት ከልክ አልፈው ግለኝነት፣ ስግብግብነት በጣም ተንሰራፍቷል፣ እና ይሄ ነው መሰረቱ። ይሄንን ሁኔታ መለወጥ ከተቻለ ቅድም ያነሳሃቸው የአዲስ አበባም ሆነ በሌሎች ክልሎች በድንበር በአስተዳደር ክልል የሚነሱት ውዝግቦች እና ወደ እርስ በርስ ግጭት የሚያማሩት አሳሳቢ ሁኔታዎች ሁሉ ከመሰረቱ የዜግነት ስነልቦናው ከተስተካከለ በዛ ላይ ሊገነቡ የሚችሉ ነገሮች በሁለተኛ ደረጃ የሚታዩ ናቸው። ዋናው ይህን ሁሉ ያስከተለብን የኢትዮጵያዊነት ስነ ልቦናው በጣም በመዳከሙ እና በመቀዝቀዙ ስለሆነ ያንን ከስሩ በተለይ በወጣቱ ልብ ውስጥ የኢትዮጵያዊነትና የሀገር ፍቅር እና የታላቅነት ስሜት እንዲሞላው ለማድረግ የሚያስችል እንቅስቃሴ፣ ጠንካራ እንቅስቃሴ ማድረግ ያስፈልጋል ከሚል አንጻር ነው እኛ የተነሳ ነው እና በጣም ጊዜ የሚፈጅ በጣም ሲስተማቲክ በሆነ በትምህርቱ ስርዓት፣ በሃይማኖት ተቋማት፣ በማህበረሰቡ ውስጥ ባሉ ሁሉ ተቀባይነት ባላቸው ስብስቦች አማካይነት ይህንን የአንድነት መንፈስ፣ የመተሳሰብ መንፈስ፣ የመደጋገፍ መንፈስ ለብዙ ሺህ ዓመታት ኢትዮጵያውያን ሀገራችንን ለእኛ እስኪያስረክቡት ድረስ ያቆዩበትን ስነ ምግባርና የኢትዮጵያዊነት እሴቶች እና የታሪክ ቅርሶች ለተተኪው ትውልድ በተገቢው ሁኔታ ማስተላለፍ የሚያስችለን አካሄድ መከተል አለብን። ይህን ለማድረግ ደግሞ ሁሉንም ሰው ትብብርና ርብርቦሽ የሚጠይቅ ነገር ስለሆነ፣ ይሄ በጣም መሰረታዊ የሆነና ትልቅ በአዲስ መንፈስና ተነቃቂነት ልንያያዘው የሚገባ ዘመቻ ነው ብለን ነው እኛ ምናምን ኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ መስራቾችና መሪዎች የኢትዮጵያዊ ዜጋነት ስሜትን በማጠናከርና በመብቶች ጉዳዮች ላይ የሚሰራ ድርጅት ኢትዮጵያ ውስጥ የኢትዮጵያዊነት ኢንስቲትዩት እያቋቋመ ነው። ኢንስቲትዩቱና ድርጅቱም ለሚያከናውናቸው ተግባራት እገዛ የሚውል ድጋፍ ለማሰባሰብ ከነሐሴ አስራ ሶስት ሁለት ሺ አስራ አንድ ዓመተ ምሕረት ጀምሮ የጎፈንድሚ ዘመቻ ያከናውናሉ። የጉባኤው መስራቾችና መሪዎች ከአሜሪካ ድምጽ ጋር እያደረጉ ያሉትን ቃለ ምልልስ ነው እያሰማናችሁ ያለ ነው። ሰለሞን አባተ ነው ያነጋገራቸው። መቼም ዶክተር ርቁ፣ አቶ በትሮም፣ እናንተ በልምድም በማንነታችሁም እንደዚሁ እንደምትገነዘቡት አንተ እንዲህ ነህ፣ አንተ ኢትዮጵያዊ ነህ ማለትና እኔ ኢትዮጵያዊ ነኝ ማለት ልዩነት አላቸው። እኛ ኢትዮጵያዊ ነን ማለትና እናንተ ኢትዮጵያዊ ናችሁ ማለት ልዩነት አላቸው። በዚህ ምክንያት የእናንተ ድርጅት ወይም የእናንተ ማህበር ሊሰራ ባቀደው ውስጥ ተሳትፎ ሊያደርጉ የሚችሉ ሰዎችን በማሰባሰብ በኩል ምን ስራ ሰርታችኋል? የብሔር፣ የሃይማኖት፣ የጾታ፣ የዕድሜ ስብጥራችሁ ምን ይመስላል? ዶክተር እርቁ በተመሰረትንበት ጊዜ በአራት ኢንዲፔንደንት የሆኑ የሲቪክ ድርጅቶች ራሳቸውን አክስመው በውህደት ነው የተመሰረት ነው። እዛ ውስጥ የነበሩት የተለያዩ ድርጅቶች የተለያዩ ሰዎች የነበራቸውን ባክግራውንድ፣ ዘራቸውን ወይም ብሔራቸውን አናውቀውም ሪሊ። በሀሳብ በአስተሳሰብ ግን አንድነት ነበረን። እሱም የዜግነት መብት የዜግነት ስርዓት ኢትዮጵያ ውስጥ የሚሰፍንበትንና የግለሰብ መብት መከበር እንዳለበት። የግለሰብ መብት ደግሞ ካልተከበረ የቡድን መብትም ቢሆን አይከበርም። የግለሰብ መብት መከበር ማለት የቡድንን መብት ይነካል ማለት አይደለም። ግን በበላይነት የግለሰብ መብት ይከበር የሚል በዚህ እምነት ላይ እና የኢትዮጵያ አንድነት፣ ሀገራዊ አንድነት፣ ግዛታዊ አንድነት፣ ሉዓላዊነት፣ የሕዝብ ሉዓላዊነት እንድይመሰረት እንዲያብብ በዛ አስተሳሰብ የተቀናጀን ስለሆነ እንትኑን አልፈጠነውም። አሁን ግን ኢትዮጵያ ውስጥ በምንገባበት ጊዜ ያለው ሪያሊቲ ሰው የተደራጀውና የሚንቀሳቀሰው በብሄር አካባቢ ስለሆነ በህርንበት ጊዜ አነጋግረናል። ብዙ ሰዎች የብዙ ብሔሮች የኦሮሞ ባለስልጣኖችን አነጋግረናል። የትግራይ ብሔረሰብ ባለስልጣኖችን አነጋግረናል። የአማራ ብሔረሰብ ባለስልጣኖችን አነጋግረናል። ባህር ዳርም ሂደን ነበረ። ከአንዳንድ አመራሮች ጋር ተነጋግረናል። እስካሁን ድረስ ከባለስልጣኖቹ ያገኘ ነው ግንዛቤ የኢትዮጵያን አንድነት የሚደግፍ እንጂ የሚያፈራርስ አልነበረም የሰጡን ገለጻ። እርግጥ ወደ ታች በሚከድበት ጊዜ ይሄ የስነ ልቦናው ጉዳይ የብሔር ኛ ስነልቦና ጉዳይ በጣም የገነነ እና በዛም መሰረት ከቀበሌ እስከ ክልል ድረስ ተደራጅቶ እንደውም ብዙዎቹ የስራ መስክ ሆኖ የሚሰሩበት ሁኔታ ስለሆነ ቻለንጁ ከፍተኛ ነው። እነዚህ አካባቢዎች ላይ ያለንን ሀሳብ ለማስተማር እና ለማሳወቅ በተሻለ መንገድ ለመቅረብ፣ ለመመካከር ብዙ ፕላን አድርገናል። እንግዲህ ድርጅቱ ተቋቁሞ ሰውም ተሳትፎ ከፍ በሚልበት ጊዜ እንደዚህ ያለ የመሳሰሉትን ነገሮች በጥሞናና በዝግታ ለማስተማርና ለመመካከር ከፍተኛ ፕላን አለን። ያንንም ለማድረግ እንድንችል አሁን የጀመርነው ሁኔታ ምንድን ነው? ህዝቡ በኢትዮጵያዊነት የሚያምን ማንኛውም ሰው በሀሳብ፣ በጉልበት፣ በገንዘብ እንድረዳንና እንድደግፈን አስፈላጊውን የሆነውን ብቃት እንድናገኝ አሁን የፈንድ ሬይዚንግ ፕሮግራም ጀምረናል። ጎፈንድሜ የሚል ፕሮግራም ሰኞ ላውንች ይሆናል። የትኛው ሰኞ? ኦገስት አስራ ዘጠኝ ወይም ነሐሴ አስራ ሶስት ማለት ነው? አዎ፣ እና እዛን ጊዜ ይወጣል፣ እና በዛ ላይ እንድሳተፉም በዛ አጋጣሚ ምክንያት ጥሪ ለማድረግ እንፈልጋለን። አቶ በትሩ የሚያክሉት ነገር ካለ? አዎ፣ ዋናው ነገር ህዝቡ ከሌ ከከሌ ሳይባል ሁሉም ኢትዮጵያዊ ብሔራዊ መግባባት መኖሩና የህዝብ መተሳሰር የህዝብ አንድነት መመስረቱ ለሀገር ሉዓላዊነት ምሰሶ መሆኑን እንዲገነዘብ ማድረግ ነው። ይህንን ከተገነዘብን የዜጎች ሉዓላዊነት ደግሞ ለምንመኘው ህዝባዊ ፍትሐዊ፣ ሁሉም በእኩልነት የሚያስተናግድ ስርዓት ለመመስረት ዋና ምሰሶ ነው ስለሚሆን በዛ ደረጃ ከታየ እከሌ ከእከሌ ሳይባል የኢትዮጵያዊነት ተቋም ለሁሉም ኢትዮጵያዊ ክፍት ማድረግ የምናወጣቸውን ትምህርታዊ ገለጻዎች፣ ጽሁፎች እና ልዩ ልዩ እንቅስቃሴዎች ለሁሉም በሚገባው ቋንቋ እንዲቀርቡ ጥረት ማድረግ፣ በሁሉም አካባቢዎች መገኘት፣ የሁሉንም ባህሎች ማክበር እና ሰዎች ማንነታቸው ከኢትዮጵያዊነታቸው እንደማይጋጭ በተጨባጭ ለማሳየት ጥረት ማድረግ ነው የእኛ ስራ መሆን ያለበት። ይህንን ማድረግ ከቻልን ሁሉም ማንም ሳይነግረው ራሱ በኢትዮጵያዊነቱ የሚኮራ ልብ በሙሉ ዜጋ እንዲሆን ማድረግ ያስችላል። ብዙ ስራ ይጠይቃል። ብዙ ጊዜ ሊፈጅ ይችላል። ነገር ግን ይህንን ስነ ልቦና እንኳን እንደኛ የብዙ ሺህ ዓመታት ታሪክ ያላቸው የተወራረሰ ባህል ያላቸው አገሮች ቀርተው በአዲስነት የተመሰረቱ በመቶዎቹ በሚቆጠሩ የተመሰረቱ አገሮች እንዲህ አይነት ብሔራዊ ማንነትን መገንባት ችለዋል እና ይሄ የሚቻል ነገር ነው። ነገር ግን የሁሉንም የኢትዮጵያዊ ቀና ተሳትፎና አመለካከት ይጠይቃል። እና ይህን ለመስራት ደግሞ ከፍተኛ የሰው ኃይልም የገንዘብም አቅም ስለሚጠይቅ በዚህ እንቅስቃሴ ላይ ሁሉም ካልተረባረበ እኛ ጥቂቶች የተሰባሰብነው ብቻ በምናደርገው ጥረት የሚሳካ ስላልሆነ አሁን በዚህ በተጀመረው የእርዳታ ማሰባሰብ ዘመቻ ላይ ሁሉም ሰው ከልቡ እንዲሳተፍበት መማጠን ወዳለሁ። እዛው እርሶ ጋር ልቆይ ስቲ አቶ በትሩ መቼም ጥሪ ያስተላልፋችኋል። የያዛችሁት ሀሳብ አለ። ይህንን ሀሳባችሁን ማስፋፋት ትፈልጋላችሁ። ያንን ማስፋፋት ስትፈልጉ ደግሞ የያዛችሁት ሀሳብ የሚሸጥ ሰው የሚወስደው የሚገነዘበው እንዲሆን ታስባላችሁ። ለዚህ ጥያቄ መቼም አሁኑኑ አንጥፋችሁ መልስ ትሰጡኛላችሁ ብዬ ባልጠብቅም ወደፊትም የምንነጋገርበት ይሆናል። ኢትዮጵያዊነት ስትሉም መቼም ያሰባችሁት ነገር አለና፣ ምን ይጠቅማል ኢትዮጵያዊነት? አይ፣ አሁን ያልኩት ነገር ነው። ኢትዮጵያዊነት የሚጠቅመው ኢትዮጵያ አንድ ሀገር እንድትቀጥል ለማድረግ ያስችላል። ይህን በማድረጋችን ደግሞ ለምሳሌ በጎሳ እሱን ነው እሱን ነው የምለው አቶ በትሮ፣ ምንድን ነው ጥቅሙ ኢትዮጵያዊነት? ለምን እንደ አንድ ሀገር ተቀጥል? አዎ ኦኬ፣ ወደዛ እየሄድኩ ነው። የአንድ ሀገር ጥንካሬ የሚለካው ለዜጎቹ በምታበረክተው የመኖር ዕድል ነው። አሁን አንዱ ሀገር አሜሪካ በጣም የገነንና በብዙ መልኩ የተሳካለት ሀገር ነው ብሎ ዓለም ሁሉ ወደዚህ እየተሰደደ የሚመጣበት ምክንያት በአጭር ጊዜ ውስጥ የአሜሪካዊ ማንነት ተገንብቶ ሀገሪቱ በስልጣኔ፣ በቴክኖሎጂ፣ በትምህርት፣ በእውቀት፣ በጥበብ በማደጓ ምክንያት በምጣኔ ሀብትም በመጎልበቷና ዓለምን የመምራት ደረጃ ላይ በመድረሷ ምክንያት ነው። ይህንን ለማድረግ ደግሞ የተፈጥሮ ሀብትም ሆነ የሰው ሀብት ማህበራዊ ሀብት በሚሰባሰብበት ጊዜ የበለጠ ጥንካሬ ይኖረዋል። ለምሳሌ አሁን ዘጠኝ ክልሎች አሉ። አንዱ ክልል ብቻዬን ልቋቋም ቢል ዘጠኙ ክልሎች አንድ ላይ ካላቸው አቅም ጋር የሚመጣጠን ነገር አይደለም። ስለዚህ በብዙ መልኩ፣ አንደኛ እኛ ለረጅም ጊዜ ሲንከባለል የመጣ ያስተሳሰረን ባህል አለ። አሁን የኢትዮጵያን ምግቦች ብናይ፣ አለባበሶች ብናይ፣ በስነልቦናችን ውስጥ በባህሪያችን ውስጥ በአገላለጻችን ውስጥ የምንጠቀምባቸውን ነገሮች ችግሮችን በመፍታት የምንጠቀምባቸውን ስልቶች እነኝን ነገሮች ሁሉ ጠጋ ብለን ብንመረምር አንዱ ከሌላው የወረሰው የሚያስተሳስረን ከሌሎች ኢትዮጵያዊ ካልሆኑ አካሎች ጋር የሚለዩን በጣም ጠንካራ የሆኑ ከልዩነታችን የበለጠ የሚያስተሳስሩን እሴቶች ብዙ ናቸው እና ይሄ ሁሉ ደግሞ ሀብት ነው። አብሮ ለመኖር አብሮ ለመስራት ኃይልን አጠንክሮ የተሻለ ቁመና ለመያዝ በተለይ ደግሞ ያለንበት አካባቢ የአፍሪካ ቀንድ የሚባለው አካባቢ በልዩ ልዩ የፖለቲካ ቀውሶች የተዳከመ እና ኢትዮጵያ እንደ መልህቅ ሆና ያንን አካባቢ ለማጠናከርና ለመምራት የምትችል ሀገር ናት እና የኢትዮጵያ መበታተን ለዛ አካባቢም፣ ለአፍሪካ ከፍተኛ አደጋ ሊያስከትል የሚችል የመዳከም በማደግ ፈንታ የመውደቅ ቁልቁለት ውስጥ የሚወስድን ነገር ስለሆነ ኢትዮጵያ እንደ ሀገር መቀጠሏ ከብዙ አንጻር ስናየው ከፍተኛ ቁም ነገር ነው። እንዲህ በቀላሉ የሚታይ ነገር አይደለም። እያንዳንዱ ኢትዮጵያዊ ወጣት የወደፊት እድሉን በአንድ ክልል ውስጥ ቢወስን ነው የሚሻለው ወይንስ አፍሪካንና የምስራቅ አፍሪካን በምትመራ ጠንካራ ኢትዮጵያ ውስጥ ቢሆን ነው የተሻለ እድል የሚኖረው ለሕይወቱ ለኑሮው ብሎ እያንዳንዱ ሰው ራሱን መጠየቅ ይገባዋል ብዬ ነው እኔ በበኩል የማምነው። እና ምንም የሚመዛዘን ነገር አይደለም፣ ኢትዮጵያን እንደ ሀገር ማስቀጠል እና አንዱን ክልል ምንም ያህል ጥንካሬ ይኑረው። አሁን በምናየው እንትን አሁን አንዳንድ ክልሎች ሰላም ያለው እኛ ጋር ነው ምናልባት የሀይል ጥን ሚዛኑ እኛ ጋር ነው ያለው ሌላም ሌላም ነገር ሊሉ ይችላሉ። ግን ለዘለቄታው በስልት ደረጃ ስናስበው ለማንም ለእያንዳንዱም ዜጋ ሆነ፣ በጥቅል ደግሞ ለኢትዮጵያውያን በአጠቃላይ የኢትዮጵያ እንደ ሀገር መቀጠል ወሳኝና አንገብጋቢ ጉዳይ ነው ብለን ነው ምና ዶክተር እርቁም የሚጨምሩት የሚያብራሩት ነገር ካለ እሺ። የዜግነት ስነ ልቦና የሌለው ሕዝብ ዲሞክራሲም ለመመስረት አይችልም። ሀገሪቷም በኢኮኖሚና በሰላም ልትተዳደር አትችልም። የዜግነት ስነ ልቦና በጣም አስፈላጊ እና ለምናደርገው ወደፊት ግስጋሴ መሰረታዊ ጥያቄ ነው። የዜግነት ስነ ልቦና ነበረ፣ ከነድክመቱ ያ የነበረው ስነ ልቦና በዛ ላይ መጨመርና ማስፋፋት ጉድለቶችም ካሉ ማሻሻል ነው እንጂ ያንን የዜግነት ስነ ልቦና ፍርሶ ወደ ብሔር ወይም ወደ ጎሳ ስነ ልቦና መመንዘሩ በጣም አደገኛ ነው። ይኸው አደገኛነቱንም አሁን የምናየው ነው። የክልል ጠብ አለ። እኔ በልጥ እኔ በልጥ የሚል ፉክክር አለ። እነዚህ ሁሉ ሊቀሩና በአንድነት በህብረት በውህደት ልንሰራ የምንችለው የብሔሮች የትምህርት ማህበራዊ ስርዓት የመሳሰሉት ሁሉ በነፃነት እየተንቀሳቀሱ ግን የዜግነቱ ሁኔታ በተጠናከረ መንገድ መቀጠል አለበት እና የነበረውን አፍርሰን ሌላ በብሔርተኛነት መተካቱ አደገኛ ሁኔታ ነው። ይህም አደገኛ መሆኑን አሁን የምናየው ነገር ነው እና ጊዜም ይፈጅ ሊሆን ይችላል። ግን ሁሉም የሚገነዘበው ይመስለኛል። በአስፈላጊው ትምህርትና አስፈላጊው ቅስቀሳ ምክክር ከተደረገበት ለመመለስ የሚቻልበት ሁኔታ አለ ብለን እናምናለን። ሁለታችሁም ዶክተር እርቁም አቶ በትሩም ከምሁራዊ እና ከልምድ አስተያየት አስተያየታችሁ ማኳያ ብዙ ግብአት ይኖራችኋል። በዚህ ጉዳይ ነገ ነሐሴ አስራ ሶስት የምታስጀምሩትን የጎፋንድሜ ፕሮግራማችሁንም አስመልክቶ ተከታታይ ውይይቶችን ስለምናደርግ በዚህ ጉዳይ ላይ ሰፋ እያደረግን እንነጋገራለን። ወደፊትም ሌሎችንም እንጋብዛለን እና ወደ አንድ ሌላ ጥያቄ ልሸጋገር። ኢትዮጵያዊነት ቀን እንዲከበርን የመሰለ የመብቶች ድንጋጌ ሰነድ እንዲወጣ ወይም ደግሞ ቢል ኦፍ ራይትስ እንዲወጣ መግፋትን የመሰለ ስራ የኢንስቲትዩቱ ወይም አሁን እያቋቋማችሁ ያላችሁት የኢትዮጵያዊነት ኢንስቲትዩት ከሚያከናውናቸው ስራዎች መካከል እንደሆነ ገልጻችኋል። በአሁኑ ጊዜ ያለው ሕገ መንግስት ቢል ኦፍ ራይትስ ወይም የመብቶች ድንጋጌ ምዕራፍ አለው በራሱ ከዚህ የተለየ ምን ይሆናል ሊወጣ የሚችለው? ወይስ በሕገ መንግሥቱ ውስጥ በሰፈሩት የመብቶች ድንጋጌዎች ላይ ቅሬታና ጥያቄ አላችሁ? ሌላው የኢትዮጵያዊነት ቀን ተብሎ እንዲከበር ያቀረባችሁት ወይም የያዛችሁት እቅድ አለ። በአሁኑ ጊዜ የኢትዮጵያ ብሔር ብሔረሰቦች ቀን፣ የባንዲራ ቀን እየተባሉ በኦፊሴል ደረጃ በመንግሥት ደረጃ የሚከናወኑ ክብረ በዓላት አሉ። ከዚህ የተለየ ምን ይሆናል አቶ በትሩ? እሺ አንደኛ፣ የመጀመሪያው ጥያቄ መብቶችን በሚመለከት አሁን ያለው የሰብአዊ መብት ድንጋጌ በሕገ መንግሥት ውስጥ የተካተተው ያው በዓለም አቀፍ ደረጃ ዩኒቨርሳል ዲክላሬሽን ኦፍ ማን ራይትስ ከሚለው የተወሰደ ነው። በዛ አንጻር በጣም የተሟላ ነው። ነገር ግን እኛ ገር የተምታታው ምንድን ነው ይሄ ነጻ ዜግነት የጋራ ጥቅምን ከግል ጥቅም ጋር አጣጥሞ የሚያራምድ የልብ ሙሉ የኢትዮጵያዊነት አርማ እንዲሆነ ማድረጉ ላይ ነው። አሁን ትልቁ ግጭት ያለው ብዙ ሰው የተምታታበት የጋራ ጥቅምን ካራመድኩ የግል ጥቅሜ ይጎዳብኛል የሚል ስጋት ውስጥ የመግባት ወይም የቡድን ጥቅም ሁለቱን የማጣጣሙ ነገር ነው እና እኛ በዚህ የዜጎች ቃል ኪዳን በምንለው ሰነድ ውስጥ ይህንን ማድረግ የሚያስችሉ አንዳንድ መሰረታዊ መርሆዎችን ለመጠቆም ሞክረናል እና ያንን ማለታችን ነው። የሰብአዊ መብትን ብቻ ሳይሆን ይሄ ሰብአዊ መብት እያንዳንዱ ዜጋና በተለያየ ማንነት ላይ በቋንቋ፣ በባህል፣ በአካባቢ ማንነት ላይ ተመስርቶ ላገኝ ይገባኛል የሚለውን ጥቅም ሁለቱን አጣጥሞ እንዴት ሊሄድ ይችላል የሚለው ላይ አተኩሮ ይሄ ልዩነቱ እየሰፋ መሄዱ እንዲቀርና ሁለቱን አጣጥሞ ማራመድ የሚቻልበትን በጥበብ የተሞላ አካሄድ የሚመጣበትን ሁኔታ ለማመቻቸት ነው። ይሄ እንግዲህ በዓል የማክበሩ ነገር ዞሮ ዞሮ ኢትዮጵያውያንን የሚያስተሳስሩትን እሴቶች አጉልቶ ለማውጣት በተለይ ለአዲሱ ትውልድ ለተተኪው ትውልድ ለማስተላለፍ እንዲቻል አንዱ ዘዴ ነው። እንደ አልከው አሁን የባንዲራ ቀን አለ። የብሔር ብሔረሰቦች ቀን ተብሎ ብዙ ሚሊዮን ብር እየወጣ የተለያዩ የባህል እሴቶቻቸውን፣ ዘፈኖቻቸውን፣ ምግቦቻቸውን፣ አለባበሶቻቸውን እያሳዩ አንዱ የሌላውን እንዲያውቅ ለመቀራረብ ጥረት ይደረጋል። በጣም ጥሩ ነገር ነው እና በዚያ ላይ ይህን ሁሉ ደግሞ ደምሮ በአንድነት መቆማችን፣ መተሳሰራችን፣ መተሳሰባችን ለወደፊት ለምንመኘው ኢትዮጵያን የማሳደግ የዜጎችን እኩልነት የሚያረጋግጥ ስርዓት የመገንባት ራዕይ አስተዋጽኦ እንዲኖረው ይህን ሁሉ አያይዞ የኢትዮጵያዊነት አካል መሆኑን የሚያስገነዝብ ብናረገው የበለጠ ትርጉም ይኖረዋል በሚል ይሄ የኢትዮጵያ ቀን ልክ እንደ ሌሎቹ ሁሉ ወይ አንድ ላይ በማጣመር ወይንም ደግሞ ራሱን ችሎ እንዲሄድ በማድረግ ያው እንደ ሁኔታው ህዝቡ ተወያይቶ በሚወስነው መሰረት ግን ይህንን እንድናስብ የሚያስታውሰን ይህንን የምንዘክርበት ኢትዮጵያዊነታችን የምንዘክርበት የበለጠ የሚያቀራርበንን እድል ለመፍጠር ይረዳል ተብሎ ነው፣ እንደ አንድ መሳሪያ ይጠቅማል ተብሎ እዛ መርሃ ግብር ውስጥ የገባ ነገር ነው። የብሔር ብሔረሰቦች ቀን የኢትዮጵያ ቀን ተብሎ ስሙ ይለወጥ ቢባል ትስማማላችሁ? በዚህ እቅዳችሁ ሀሳባችሁ? አዎ ይሄ ምንም እንዴት ይሁን የሚለው ያው አመራሩና በህዝብ ውሳኔ የሚወሰን ነገር ነው። የባንዲራ ቀን አለ። አሁን ባንዲራም የኢትዮጵያዊነት አርማ ነው። ये जो पे संध्या संधक नौ የብሔር ብሔረሰቦችንም ቀን ሁሉንም ኢትዮጵያውያን የሚያካትት እስከሆነ ድረስ ዞሮ ዞሮ የዚያ ድምር ነው። ኢትዮጵያዊነትም እነኝን ሁሉ አጠናክሮ የህዝቡን የኢትዮጵያዊነት ስነ ልቦና የሚያጎለብት ነገር ማድረግ ከተቻለ ሰየው ነው። አዎ፣ የኢትዮጵያዊነት ቀን ብለን የምንለው ከአከባበሩ አሁን ካለው የብሔር ብሔረሰቦች አከባበርም ለየት የሚልበት አንድ መንገድ አለ። እሱ ምንድን ነው? በዚያን ቀን በአመቱ ውስጥ በተጨባጭ ጥሩ አስተዋጽኦ ያደረጉ ሰዎችም ሽልማት የሚደረግበት ቀን ይሆናል ማለት ነው እና የብሔር ብሔረሰቦች ቀን በዚህ በኢትዮጵያዊነት ቀን ውስጥ በሚገባ ሊገለጽ ይችላል። ኢትዮጵያዊነት በምንልበት ጊዜ እነሱንም ጨምሮ ነው። የባንዲራ ቀንም ጨምሮ ይሆናል ማለት ነው እና በተጨማሪ እርግጥ፣ በትምህርት በጽሁፍ በፈጠራ በመሳሰሉት ነገሮች አስተዋጽኦ ያደረጉ ሰዎች ሪኮግናይዝድ የሚሆኑበት የሚታወቁበት፣ እና ሽልማት የሚሰጥባቸው ቀን እና እንዳውም የአመቱ ተሸላሚ የሚሆንም ደግሞ በተወሰኑ ክራይቴሪያዎች ተመዝኖ ያም የሚታወቅበት ጊዜ ነው እና እንደዚህ እንደዚህ በማድረግ የኢትዮጵያዊነት ስነልቦና እንደገና እንዲያንሰራራና የጋራ ሀብቶችም የጋራ ባህሎችም እሴቶችም ሪኮግናይዝድ እንዲሆኑ የሚያበቃ አስተሳሰብ ነው። እንግዲህ በፕላን ደረጃ በሀሳብ ደረጃ ያለ ነገር ስለሆነ ያንን ለማዘጋጀትና ለህዝብ አቅርቦ አሳምኖ ባለስልጣኖችንም ያ እንዲደረግ ማድረጉ ብዙ ስራ የሚጠይቅ ነገር ነው። ያንን ስራ ደግሞ ከህዝብ ተሳትፎ ጋር ጨምረን እናሟላለን ብለን እናስባለን። በእርግጥ ባለሥልጣኖቹን ሳይሆን በዚህ ጉዳይ ላይ ምናልባት የህዝብ እንደራሴዎች የበለጠ ቅርበት ሊኖራቸው ይችላል ብዬ አስባለሁ። ፓርላማው። ልክ ነው። እስቲ ወደ ሁለተኛው ጥያቄ ይሄዱልኝ ዶክተር። እርቁ መብቶችን በሚመለከት ያለው ድንጋጌ በዓለም አቀፍ ደረጃ የታወቁትና የተመዘገቡት ሪኮግናይ ሚኒስትሮች የሆኑት ብዙ ሀገሮች የተቀበሏቸው አገላለጾችና የመብትን ጉዳይ በሚመለከት የተገለጹት ነገሮች ተቀባይነት ያላቸው ናቸው። ግን በአፈጻጸም ደረጃ ያለው ስርዓትም እንደሚለው በፍጹም ከዛ በተጸራሪ መንገድ ሲካሄድ የቆየ ነው። ያ ትክክል እንዲሰራ ማድረጉ እርግጥ ሌላ ተጨማሪ ለውጦችም የሚያስፈልጋበት ቦታ አስፈላጊ የሆነውን ጭማሪ ወይም ማሻሻያ የሚደረግበትን ሁኔታ እንግዲህ በሂደት እያጠናን የምናቀርበውና የምናሳስበው ነው የምናስተምርበት ይሆናል። የዜጎች ቃል ኪዳን የሚል ሰነድ ከብዙ ጊዜ በፊት በተለያዩ ምሁራን ወጥቶ እኛም የድርጅታችን መመሪያ አድርገን የያዝነው ወደ ፖለቲካ ድርጅቶችም ወደ ሕዝባዊ ድርጅቶችም በየጊዜው እንዲቀበሉት የምናደርገው ነገር አለ። በመንግስት ደረጃም እንደዚሁ ያንን መጀመሪያ ተቀብለው ለወደፊት ለምንገነባው ልንገነባ ለምናስበው ዲሞክራሲያዊ ስርዓት ጥሩ መመሪያ ይሆናል ብለን እንገምታለን። የምታስተላልፉት መልእክት ካለ እስካሁን ካልጠቀሳችሁት ለሁለታችሁ ማጠራጠር ያለች ድል ስጣችሁ ለማጠቃለያችን። እሺ እንግዲህ ኢትዮጵያዊነት ሊሰራ ያቀዳቸው ተግባሮች ብዙ ናቸው። ጠቅላላ የኢትዮጵያን ህዝብ ተሳትፎ የሚጠይቅ ነው። በዛ መሰረት ልንሰራ ያሰብነውን ስራ በትክክል ከሰራን እና የህዝቡን ተሳትፎ ካለበት የምንፈልገው ዓላማ ሊሳካ ይችላል። እንግዲህ ለጅማሮ ለመቋቋሚያ የሚሆን የገንዘብ ማሰባሰቢያ ፕሮግራም ስለጀመር በዛ ላይ ህዝቡ ባለው አቅም መሰረት እንዲሳተፍና ኮንትሪቢዩት እንዲያደርግ እንጠይቃለን። ማልሰናለን። አዎ እንግዲህ ኢትዮጵያዊነት ለዜጎቻችን ብሩህ ተስፋ የሚፈነጥቅ እሴት ነው እና ሁሉም ኢትዮጵያዊ ይህንን ተገንዝቦ ታሪካዊ፣ ባህላዊ እሴቶቻችንን በማዳበር የኢትዮጵያዊነት ስነልቦላን በማጎልበት ሁሉም ዜጎች በኩልነት፣ በፍትሐዊነት ተጠቃሚ የሚሆኑበትን ሁኔታ መፍጠር በጣም ወሳኝ ነው። ለሀገራችንም፣ ለህዝቡም ኢትዮጵያ ለአለምም ለምታደርገው አስተዋጽኦ እና ይህንን ለመስራት ደግሞ እንደው በአሳሳቢነት በቀስቃሽነት በጎትጓችነት በባለቤትነት ይህንን የሚከታተል ጠንካራ ህዝባዊ ተቋም እስከ ዛሬ አለመኖሩ ጎድቶናል እና ይሄ ለነገ የማይባል ነገር ስለሆነ ይህን ደግሞ እውን ለማድረግ ስራው በጣም ሰፊ ነው። አሁን እንኳን ለአምስት ዓመት የዘረጋ ነው ፍኖተ ካርታ እንደሚያሳየው ብዙ ሊሰሩ የሚገባቸው ነገሮች ስላሉ የህዝቡ ተሳትፎ ወሳኝ ነው እና ይሄ ደግሞ በገንዘብም፣ አባል በመሆንም፣ በሀሳብም ጥናቶችን በማቅረብም እያንዳንዱ ዜጋ የበኩሉን አስተዋጽኦ ካላደረገ በስተቀር የምንፈልገውን ውጤት ማግኘት ስለማንችል ይህንን ነው በአጽንኦት ማሳሰብ የምፈልገው። ይሄ ለመንግስት የሚተው ለፖለቲካ ድርጅቶች የሚተው ወይም ለተወሰኑ ሲቪክ ማህበራት የሚተው ነገር አይደለም። የሁሉም የዜግነት ግዴታው መሆን ይገባዋልና እንደሁሉም እንደ ሁሉም ባለው አቅም ሁሉ እንዲረባረብ ሀገራዊ ጥሪ ማስተላለፍ ነው የምወደው። አመሰግናለሁ። ዶክተር እርቁ ይመር፣ የኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ የወቅቱ ሊቀመንበር፣ እንዲሁም አቶ በትሩ ገብረ እግዚአብሔር የጉባኤው የቀድሞው ወይም የመጀመሪያ ሊቀመንበር፣ ለጊዜያችሁ፣ ለማብራሪያችሁ በአድማጮች ስም በጣም አመሰግናለሁ። እግዜር ይስጥልኝ። እኛም በጣም እናመሰግናለን።